うん。<music> ታምራዊት ተስፋ በአሜሪካን መኖር የጀመረችው የአስራ አምስት ዓመት ልጅ ሳለች ጀምሮ ነው። በልጆችና በቤተሰብ ግንኙነት ላይ መስራት ትወዳለች። የከፍተኛ ትምህርቷንም ያጠናቀቀችው በማህበራዊ ጉዳይ ሰራተኝነት ላይ ነው። ልጅን ማሳደግ በምዕራብ ሀገሮች የተሰኘ ኢትዮጵያዊነቱን ሳይለቅ ከአሜሪካ ባህል ጋር አጣጥሞ ልጅን እንዴት ማሳደግ እንደሚቻል መጽሐፍ በማሳተም በአሜሪካን ሀገር ለሚኖሩ ኢትዮጵያውያን ወላጆች አቅርባለች። በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ላይ የሚታየውን የባህል ግጭት እንዴት ትገልጸዋለች? ማቴሪያሊስቲክ የሆነ ካልቸር ነው። እንዴት ነው ማንነታቸው የሚወሰነው? በሚገዙት እቃ፣ ባላቸው ነገር ምን እንደሆነ ሊመስጣቸው የሚሞክር የተለያየ ሜሴጅ ከየቴሌቪዥኑ ያገኛሉ፣ ከየአድቨርታይዝመንቱ ያገኛሉ። በተለይ አሁን ደግሞ እንደዚህ ቴክኖሎጂ እየበዛበት ባለበት ሰዓት ለብዙ ነገር የሚጋለጡበት ባህል ውስጥ ናቸው። ያሉት ወላጅ ደግሞ ኮምፕሊትሊ የተለየ ባህል ውስጥ ነው የኖረው በብዛት ያደገው። እና በዚህ መሃል ትልቅ ክፍተት ሊፈጠር ይችላል። ምክንያቱም ወላጅ ያው ለልጆቹ ጥሩ ነገር ይፈልጋል። ጥሩ ነገር እንዲሆንላቸው ነው የሚፈልገው ግን አንዳንድ ጊዜ ከኛ ቦታ ሆነን ልጁ ምን ውስጥ እያለፈ እንዳለ ያ ልጅ ቻሌንጁ ምን እንዲሆን እንደሆነ በህይወት ውስጥ ያሉት ስዕሎች ምን እንደሚሆን፣ ቤት ውስጥ ያለው ብቻ ሳይሆን በትምህርት ቤት ሲሆን በጓደኞቹ አፊት ስትሆን ባህሉ በአጠቃላይ የምትኖርበት ኮምፕሊት የተለየ ነውና የልጃችንን ህይወት ሳንረዳላት ወይ ደግሞ የልጃችንን ህይወት ሳንረዳለት እኔ በምፈልግህ መንገድ ብቻ ኑር ብለን የራሳችንን ነገር ልንከትበት ስንሞክር ወይ ልጅ በጣም በወላጅ ላይ መናደድ ይጀምራል። ወይም ጭራሽ መጣላት ሊመጣ ይችላል። ሁሉን ነገር በውስጡ ቀብሮ እንዴት ነው ሊርቅ ይችላል። እና ጥሩ ነገር ብዙ እንዳሉ ሆነው ደግሞ እንደዚህ ሚስ ኮሚኒኬሽን ብዙ በወላጅ እና በልጆች መሀል እንዲህ በተለየ ባህል ውስጥ ሲኖሩ ይፈጠራሉ። ቋንቋን ማወቅ የመጀመሪያው የማንነት መሰረት ነው። ስለማንነት ማንነት መጠየቅም ሆነ መመስከር የሚቻለው በቋንቋ መግባባት ይቻል ነው። ቋንቋ ማወቁ በተለያየ መንገድ ይጠቅማል። ባህሉን እንዲያውቅ አይደንቲቲው ባህሉ የኢትዮጵያ ባህሉን ብቻ አይደለም፣ ምስናት አባወጣት ስለ አይደንቲቲው በማንነቱ እንዲኮራ እኔም ባክግራውንድ አለኝ ብሎ እንዲያስብ ዩኖ በራሱ እንዲኮራ በትልቁ ያበረክታል። ከዛ ደግሞ አይምሮንም ራሱ ይረዳዋል ከአንድ በላይ ቋንቋ ማወቁ ማለት ነው። ወላጆችን ልጁ የማያስፈልገውን ወይ ደግሞ ግራ ያጋባዋል ብለው በማሰብ ምን ያደርግለታል ብለው በማሰብ ከዚህ በጣም ሊጠቅመው ከሚችል ነገር ሳያውቁት ዩኖ ሊለያዩት ይችላል። ስርዓትን ማስተማር ማለት የልጅን የመናገር መብት ተነጥቆ መሆን የለበትም። በዚህ ረገድ ባህላችን ሊስተካከል ይገባዋል። ከኛ ካልቸር ደግሞ ሌላ ኤክስትሪም የምንሄድበት በኢትዮጵያም ውስጥ ምንም ምንድን ነው ስነ ስርዓት ማስያዙ ላይ ብቻ አናተኩር፣ ና ትስስር ላይ አናተኩር። ያ ደግሞ በጣም መጥፎ ልጆችን የሚጎዳ ነገር ነው። ወላጅና ልጅ ትስስር ያስፈልገዋል። አብሮ ጊዜ ማሳለፍ ያስፈልገዋል። ልጆቻችን እንደምንወዳቸው በግልጽ መንገር አለብን። በትስስር ላይ ያልተመረኮዘ ስነ ስርዓት ለማስያዝ መሞከር ምንድነው? ቢበዛ ልጆቻችን ይፈሩናል። ልጅኛ ፊጫዋ እንዲመስል ጸጥ እንዴ እንዴት ነው እንዲቅለሰለስ ልናደርገው እንችላለን። ግን እኛ በሌለንበት ትክክለኛውን ምርጫ እንዲመርጥ ልናደርገው ግን አንችል። እሱን የሚያደርገው ግንዛቤ ነው፣ በውስጡ ያለው ግንዛቤ። እኔ ብቻ አውቃለሁ እኔ ብቻ ተናገር ካለ፣ በራሳችን ላይ እንኳን ብናየው ሰው ሁልጊዜ እኔ ብቻ አውቃለሁ ዝም በል የሚለን ከሆነ በቃ ትንሽ ጊዜ በኋላ ይሰለቸናል ያንን ሰው ማዳመጥ። በተለይ ልጅ እያደገ ሲመጣ በፍላጎቱ ነው እኛ ባልነው መንገድ የሚሄደው እና ሁን የምንለውን ሆነን ስንገኝ፣ ልጃችንን ስናከብረው ስናዳምጣት የእሷ ችግር ምን እንደሆነ ስንረዳላት ሁሌ በእኔ መንገድ ብቻ ሁኚ በማለት ፋንታ እሷንም ራሷ ግማሽ ማፎ ሚት ስናረጋት ምንድን ነው የእሷ ቻሌንጅ ብለን ስናይላ። እንደዛ ሲሆን ልጃችንም ልታከብረንና ምንላትን ልታዳምጠን ቻንስ ሲኖራት፣ ስለ ማንነታቸው መንገድ ብቻ ሳይሆን የሚኖሩበት አካባቢን እና ፍላጎታቸውን በመረዳት ለስኬት ማብቃት እንችላለን። ስለ ህይወት ተሞክሮ በግልጽ ልናወያያቸው ይገባል። እንደት እንዴት ነው እኛ ሀገር በሽታውን ላላወቀ መድኃኒት አይገኝለትም ይባላል አይደል? ምን እንደሆነ ፈተናቸው ስናቀው ነው ልንረዳቸው የምንሞክሩ። እና እንዴት ነው በግልጽ በመነጋገር ስለ ምንድነው የምታልፉበት ነገር ትምህርት ቤት ውስጥ እንዴት ነው መጥተው ሁሉን ነገር በግልጽ እንዲነግሩት ነገሮችን በማመቻቸት ነው ልጆቻችን እንድንረዳቸው የምንችለው። የበለጠ ልጆቻችን ፊት ፐርፌክት ለመሆን አንሞክር፣ ዩ ኖ ፐርፌክት ለመሆን አንጣር። ሁሉ ጊዜ ስትሮንግ መሆን አለብን ብለን አናስብ። የኛ ልጆቻችን እኛ ሁሉን ነገር መቻላችን ሁሉን ፐርፌክት መሆናችን አይደለም እነሱን የሚያጠነክራቸው። እንዲያውም በግልጽ እንንገራቸው። ዩ ኖ ላይፍ ሁሉ ጊዜ ቀላል እንዳይደለ፣ ሁሉም ሰው በራሱ ቻሌንጅ እንደሚያልፍ፣ ግን ዋናው ነገር ተረዳርተን እንደምንወጣ ሁላችንም እነሱም ሊረዱን የሚገባ ቦታ ላይ እንዲረዱ ቤት ውስጥ እንዲረዱን እንዲያግዙ እና እኛ እነሱን እንዴት ነው አይበገሬ መሆናችን ፐርፌክት መሆናችን አይደለም። ስናጠፋ ተሳሳትን ማለታችን በግልጽ እነሱም ስለ ስለድክመታቸው ስለሚያልፉበት እንዲያወሩት መንገዱን መክፈታችን እንዴት ነው ግልጽ የሆነ ኦፕን ዳያሎግ ቤት ውስጥ መኖራችን ነው። ለሀገር ለወገን ጠቃሚ ዜጋ ለማፍራት በወላጅ ፍላጎት ላይ የተመሰረተ ማንነት ሳይሆን ልጆች በራሳቸው ፍላጎት የሚገነቡት ማንነት እንዲኖራቸው መንገዶችን ማመቻቸት ያስፈልጋል። ለውጥ የሚያመጣ ከራስ አልፎ ለሌላ የሚተርፍ ዜጋ ለማፍራት ይቻላል ብላለች አምራዊት። ልጆቻችን ሰፊ ቦታ እንዲኖራ እንዲያስቡ አድርገን ማሳደግ ቬሪ ኢምፖርታንት ትልቅ ህልም እንዲያልሙ እኛ የምንፈልገውን ነገር ሳይሆን እራሳቸው እንዲያብቡ፣ እኛ የምንፈልገው አበባ እንዲሆኑ አይደለም። ሁሉ ልጅ የተለያየ ነው። ሁሉ ልጅ እኛ እንደምንፈልገው አይሆንም። ከዛ ደግሞ ልጆቻችን በጎ ምግባር ውስጥ እንዲሳተፉ እየሰጠን ብቻ ካሳደግናቸው ሰልፊሽ ልጆች ነው የምናተርፈው። በቃ አለም በእነሱ ዙሪያ ብቻ የሚዞር የሚመስላቸው። እና እንዴት ነው ልጆቻችን ሪስፖንሲቢሊቲ እንዲማሩ እና ለሌላ ሰው ማድረግን እንዲማሩ አድርገን ማሳደግ አለብን።